የአራቱ የኢህአዴግ ድርጅቶች ፕሬዝዳንቶች በተገኙበት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለ ማዕከላዊ መዘጋትና የፖለቲካ እስረኞች መለቀቅ አስመልክቶ የተናገሩትን ወይም የሰጡትን መግለጫ የተመለከተ ነው። መለስካቸው አምሃ ከአዲስ አበባ ተከታትሎታል። በፍርድ ቤት የተፈረደባቸውን ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸውን እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይሄ እየተካሄደ እንዳለ የሚታወቅ ነው። ነገር ግን የተሻለ ሀገራዊ መግባባት ለመፍጠር ሲባል እንደዚሁም የዴሞክራሲ ምህዳራችንን ይበልጥ እናሰፋለን ብለን ባልነው መሰረት አንዳንዶቹ ክስታቸውም ተቋርጠው እንደዚሁም ደግሞ የምህረት ህጉ በሚፈቅደው መሰረት ምህረት ተደርጎላቸው ህጉና ህገ መንግስቱ እና የህግ አሰራር ስርዓታችን በሚፈቅደው መሰረት ተጣርቶ የሚወሰዱ እርምጃዎች ይኖራሉ፣ የሚል እምነት አለን። ስለዚህ ይሄ የሚፈጸመው የህግ የበላይነትን በማይጥስበት ሁኔታና ህግና ስርዓቱን ተከትሎ ቢሆን ነገር ግን የዴሞክራሲ ምህዳራችንን የፖለቲካ ምህዳራችንን ለማስፋት እንደዚሁም ደግሞ የሚፈጠረው መንፈስ መድበለ ፓርቲ ዲሞክራሲ ስርዓታችንን ሊያጎለብት በሚችልበት ደረጃ የሚስተናገድ እንዲሆን ነው ያየ ነው። አክለውም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ማዕከላዊ እየተባለ የሚታወቀውን ተቋም እንደሚዘጋ አስታውቀዋል። ማዕከላዊ ተብሎ የሚታወቅ የማቆያ እስር ቤት አለ። ይሄ የምርመራ እስር ቤት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ነው። ብዙ የሰብአዊ መብት ጥሰቶች የተካሄዱበት እስር ቤት ነው። በህብረተሰቡ ውስጥ ይሄ ማዕከላዊ የሚባለው ሲነሳ ያ ስቃይ ነው የሚነሳ። አሁን ይሄ አዲሱ የምርመራ ቢሮችን እዛ ተቀምጦ ያ ያንን መንፈስና አተያይ ባለበት ቢሮ አካባቢ መቆየቱ በራሱ የሚፈጥረው የራሱ ተጽዕኖ አለ። ከዚህ አኳያ መሆን ያለበት አዲሱ ስርዓት በአዲሱ ቢሮ በአዲስ እንትን መገንባት አለበት። ያንን ግን ታሪካዊ የነበረውን መጥፎ ገጽታ መዝጋት አለበት ዘግተን ይህ ስብሰባ ሲጀመር የድርጅቶቹ መሪዎች የገቡበትን መንፈስ አራቱም የድርጅት መሪዎች ማለትም የህወሓት፣ የብአዴን፣ የደህዴንና የኦህዴድ ድርጅቶች ሊቃነ መናብርት ገልጸዋል። የኦህዴድ ሊቀመንበርና የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ይህን ብለው ነበረ። በግልጽ መታወቅ ያለበት ወደዚህ ግምገማ ስንገባ ሁላችንም የገባንበት የተለየ ስሜት አለ የታገንለት ህዝብ አለ። እየለፋንም እየሰራንም እየወደድንም እየተነሳንም ብዙ ችግር ውስጥ ገብተናል፣ ብዙ ችግር ውስጥ ወጥተናል። አዎ፣ አገሪቷ ቀውስ ውስጥ ነው ያለችው። እነኚህ ስሜቶች በተለይ ደግሞ አገርን፣ ህዝብን እንደምንማራ ኃላፊዎች ኃላፊነት እንደሚሰማ አመራር ሆነን ወደዚህ ምድር ግምገማ ስንገባ በዚህ ሙሉ ስሜት ነው የገባነው ለጨዋታ ብለን የገፋን ግምገማ አልነበረም። ወደዚህ ስሜት ግምገማ ስንገባ የግለሰብ ክብር፣ ስልጣን የማንም ስልጣን ገደል ይግባ ከአገር በላይ አይደለም። ከማናችንም ስልጣናችን ክብራችን ከአገር በታችን ነው። በዛ ደረጃ ነው እና የሚል ነው። በዚህ ሂሳብ በዚህ ስሜት ነው ወደዚህ ግምገማ ገብተን ያየ ነው አገራችንን እናድርግ። አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብቶች ተከራካሪ ድርጅት ዛሬ ባወጣው አጭር መግለጫ ደግሞ ማዕከላዊ የተሰኘውን እስር ቤት መንግስት መዝጋቱ መልካም እርምጃ መሆኑን አውድሷል። ይሁንና መንግስት እንደ አውሮፓ አቆጣጠር ከ1991 ዓ ም ጀምሮ የተፈጸሙትን የሰብአዊ መብቶች ጥሰት እንዲመረምርና አጥፊዎች ሁሉ በሕግ እንዲጠየቁ አሳስበዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ